መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትላንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸዋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበት ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን ማብለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት ለትግራይ ክልል እርዳታ የሚላክባቸው መተላለፊያዎች ቁጥር እየቀነሰ መጥተዋል። የሕወሓት ታጣቂዎች ጦርነቱን ወደ አጎራባች ክልሎች ማስፋፋታቸውን ተከትሎ አራት የነበረው የእርዳታ ማስተላለፊያ መስመሮች ቁጥር አሁን በአንድ መወሰኑን የጠቆሙት፣ ይህም ሆኖ ግን በቀረው የአፋር መስመር የእርዳታ እህል የጫኑ ተሽከርካሪዎች በጉዞ ላይ ስለመሆናቸው መረጃ እንዳላቸው ጠቅሰዋል። ስንቶቹ እንደደረሱ መረጃው የለኝም። ያ መረጃ ግን በሚመለከተው አካል እየተጠናቀረ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ሶኒ ኒኖ ማርቲኔስ ትናንት ለጋዜጠኞች ሲናገሩ በትግራይ ያለው ክምችት ገንዘብና ነዳጅ እያለቀ ነው ብለዋል። ብቸኛው የእርዳታ ማጓጓዣ መስመር በአፋር ክልል የሚገኘው የሰመራ አብዓላ መተላለፊያም ካለፉት አስር ቀናት ወዲህ ተደራሽ አይደለምን ያሉት በጸጥታ ችግር በቢሮክራሲያዊ ማነቆና በአቅርቦት ምክንያት በቀን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ መቶ መኪናዎች ወደ ትግራይ መግባት እንዳለባቸው እንገምታለን ያሉት ረዳት ቃል አቀባይዋ ካለፈው ሐምሌ ወር መጀመሪያ አንስቶ እስካሁን እየገቡ ያሉት መኪናዎች ቁጥር ግን ከሚጠበቀው ከአስር ከመቶ ያነሰ መሆኑንም ነው የጠቀሱት። ይህንኑ የተደራሽነት ችግር በተመለከተ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በመንግስት ተወሰዱ ያሏቸውን እርምጃዎች ጠቃቅሰዋል። ከሰብአዊ ተቋማት ለቀረበው ጥሪ ትኩረት ለመስጠት እና በተለይ ቢሮክራሲያዊ ማነቆዎች በሚል ከጠቀሷቸው አንጻር የሚደርስባቸውን ፈተናዎች በተመለከተ ምላሽ ተሰጥቷል። በእርግጥ ውጤታማና የተቀላጠፈ የሰብአዊ እርዳታ ሂደት እንዲኖር የእርዳታ መኪናዎች ይፈተሹባቸው የነበሩ ሰባት ጣቢያዎች ቁጥር ወደ ሶስት ዝቅ እንዲል ተደርጓል። ይህም ሆኖ በአካባቢው አሁንም የጸጥታ ስጋት መኖሩን ቢለኔ ስዩም አመልክተዋል። ለዚህ ተጠያቂው ግን ጦርነቱን ወደ አጎራባች ክልሎች ያመጣው አካል ነው በማለት ነው ያብራሩት። ነገር ግን አሁንም በአካባቢው በህዋ የሚካሄድ ሰርጎ ገብነት እና ጦረኝነት አለ እና ለሰብአዊና እርዳታ ድርጅቶች ሁኔታውን አስቸጋሪ እያደረገ ያለው የህወሓት ጦረኛ ባህሪና ተፈጥሮ ነው። እንደውም ከጥቂት ሰዓታት በፊት የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ከተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ UNOCHA ጋር የጋራ መግለጫ አውጥቷል። የሰብአዊ እርዳታ ሰራተኞች በትግራይ ክልል እንደተገደሉባቸው በመግለጽ አንዳንዶቹ መንግስት ስት የተናጥል የተኩስ አቁም ካደረገና የፌዴራል ሀይሎች ከትግራይ ከወጡ በኋላ የተፈጸሙ ናቸው። ስለዚህ ጥያቄዎቹ መቅረብና ጫናውን መደረግ ያለበት ሰብአዊ ድጋፍ ተደራሽ እንዳይሆንና አስቸጋሪም እንዲሆን ባደረጉ ተዋናዮች ላይ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ በትናንቱ መግለጫቸው በግጭቱ እየተሳተፉ ያሉ ወገኖች ሁሉ ያልተገደበ የእርዳታ አቅርቦት እንዲፈቅዱና እንዲያመቻቹ ጥሪ አቅርበዋል። ህወሓት በበኩሉ ለእርዳታ አቅርቦት መስተጓጎል ተጠያቂ የሚያደርገው የኢትዮጵያን ፌዴራል መንግስት መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ